በሲዳማ ክልላዊ አስተዳደርነት ጥያቄ ህዝብ ውሳኔ የፊታችን ህዳር አስር ይካሄዳል። ለመሆኑ በኢትዮጵያ ክልል ለመሆን መስፈርቱ ምን ይሆን? በህዝብ ውሳኔው ሲዳማ ክልል ብትሆን በዚህ ምክንያት ሕገ መንግሥቱ መሻሻል ይኖርበት ይሆን? ከሌሎች የክልሉ ዞኖች ጋር የሚኖራት ግንኙነትስ እንዴት ይሆናል? የአዋሳ ከተማ ጣስ በሚሉና ሌሎች ተያያዥ የአድማጮች ጥያቄዎች መነሻነት ትላንት የጀመረው ለጥያቄው መልስ ነው። ቀዳሚው የአዲስ አበባ ዩኒቨርሲቲው የመካነጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ለጥያቄዎቹ መልስ ይሰጣሉ። አዘጋጅና አቅራቢ ትዝታ በላቸው ናት። ክፍል ሁለት እንዲህ ተሰናድቷል። አመሰግናለሁ አሉላ የጥያቄው መልስ ዝግጅታችንን ትላንት ካቆምንበት እንቀጥላለን። የትላንቱን ጥያቄ ደግማለው። መኩሪያ ግርማ የተባሉ አድማጫችን ናቸው ጥያቄውን የላኩልን። ለመሆኑ ክልል ሲኮን ምንድን ነው ጥቅሙ፣ ምንድንስ ነው ጉዳቱ ብሎ ማሰብ ያስፈልጋል። ጥቂት ቡድኖችና ግለሰቦች ለራሳቸው ጥቅም ሲሉ የዛሬ 28 ዓመት ኢትዮጵያን በክልል ከፋፍለው ራሳቸው ተጠቀሙ እንጂ ለዜጎች ወይንም ለመጡበት? ማህበረሰብ ያደረጉት ነገር የለም። ኬሳቸውን በማደለብ በውጭና በሀገር ውስጥ በሶስትና በአራት ሰው ስም ፎቆች ደርድረው አለሁልህ ይሉታል። ታዲያ የተቀሩት ምን ይማሩ? ያንኑ ለማራመድ እንጂ ሌላ የተሻለ አስተሳሰብ ይዘው አይደለም ይላሉ አቶ መኩሪያ። ዶክተር ሽፈራው፣ ይህ አሁን እንግዲህ ህገ መንግስት ተያይዘው የሚነሱ ጥያቄዎች ነው። ይህንን ጥያቄዎች እኛም ብዙ ጊዜ እንሰማለን በሀገር አቀፍ ደረጃ ያለውን ህገ መንግስት የሚቀበሉና የማይቀበሉ ወገኖች አሉ። ይህ ሊፈታ የሚችል ህገ መንግስቱ የራሱ የሆኑ ድክመቶች የሉም የሚል መከራከሪያ አላቀርብም እኔ። ነገር ግን አሁን ባለንበት ሁኔታ ገዢያችን ሆነ ያለው ይህ ህገ መንግስት ስለሆነ በዚህ በህገ መንግስቱ በተቀመጡት ሁኔታ ውስጥ ነው የሲዳማ ጥያቄ እየሄደ ያለው። ህገ መንግስቱ እስኪቀየር መጠበቅ አለመጠበቅ የሚል እንደተጠበቁ ሆነው ማለት ነው። በሲዳማ በኩል ያለው ጥያቄው ማን ነው የሚጠይቀው? ማን ነው የሚገፋው? የተወሰኑ ቡድኖች አይደሉም በነገራችን ላይ ለምሳሌ አንድ ሁለት ማሳያዎች ባሳይሽ ሲዳማ ይህ የክልል ጥያቄ ዛሬ አይደለም የቀረበው። ከዚህ በፊት ምናልባት የሚያስታውሱ ከሆነ ዘጠና አራት ላይ የሎቄ ማሳከል የሚባል ነበር፣ የክልል ጥያቄ ጠይቄ የውጭ ወጣቶች የተገደሉበት ማስታወሻ አለ። አስራ ዘጠኝ ዘጠና ሰባት ዓመተ ምህረት ምርጫው ላይ በነበረ ትንዱም አንድ ትልቅ ክርክር ሲቀርብ የነበረ ሲዳመን የሚያክል ህዝብ እንዴት ክልል አልሆንም የሚል ነበር፣ ከኢህአዴግ ጋር በተቃርኖ የቆሙት ወገኖች የሚያቀርቡት የነበረው። ከዛም ተከትሎ በአስራ ዘጠኝ ዘጠና ሰባት ጥያቄ ቀርቦ ነበር ማለት ነው። አሁን በዚህኛው ሰዓት ሲቀርብ ምንድን ነው የተደረገው? በእያንዳንዱ ቀበሌ፣ በእያንዳንዱ በሲዳማ ውስጥ ባሉ ወረዳዎች በሙሉ ውይይቶች ተካሂደው ነበር። ወደ ሶስት ነጥብ አንድ ሚሊየን ህዝብ ነው ክልል መሆን ይገባናል ሲል የሚል ፔቲሽን ፈርሞ ለዞኑ ካውንስል ያስገባው ማለት ነው። የዞኑ ምክር ቤት እንደኚህን ሁሉ መሰረቶች አድርጎ ነው ጥያቄውን ለክልሉ ምክር ቤት ያቀረበውና ክልል መሆን የሚለው ጥያቄ ጽፍ ቡድኑ ሳይሆን የመላ ህዝብ መሆኑን ከነህ በቀበሌ ደረጃ ከተካሄዱት ህዝባዊ የምክክር ጉባኤዎች ቪዲዮዎቹ በሙሉ በቀሉ ማየት ይቻላለን እና ብዙ ጊዜ በኢትዮጵያ ፖለቲክስ ውስጥ የሚነሳው ማንኛውም ውሳኔ ሴቶችን ያገለለ ነው ይባላል። በሲዳማ ሁኔታ ብናይ ግን ሴቶች ብቻ የወጡበት ወደ አንድ ሚሊዮን የሚደርስ ትልቅ ሰላማዊ ሰልፍ የተካሄደበትን የቅርብ ጊዜ ትዝታችን ነው። እሱንም በምናይበት ጊዜ ወንድ፣ ሴት፣ ወጣት፣ አዛውንት ሳይባል ፖለቲከኛ፣ ምሁራን ወይንም የነበር የተወሰነ ክፍል ሳይባል ሁሉም ህብረተሰብ ክፍል ወጥቶ ሀሳቡን ሲያሰማበት የነበረ በመሆኑ በዚህ ሁኔታ የመላው የሲዳማ ህዝብ ጥያቄ እንደሆነ ማሳየት ይቻላል የሚል ነው የምላሽ። እሺ፣ በጣም ነው የማመሰግነው። እንግዲህ ዶክተር ሽፈራው በታሪክም አሁን በቅርብ ጊዜም የሲዳማ ህዝብ ክልልነት ይገባኛል ብሎ ደጋግሞ ጥያቄ አቅርቧል። የሚካሄደው ህዝበ ውሳኔ ለህዝቡ መልስ ለመስጠት ነው። በተከተል አዎ፣ ሌላ ጥያቄ ላቀርብ። አቶ ጋዲሳ ፈየራ ምን ይላሉ ጥያቄው? ለውጡ በሁለት እግር ከቆመና ምናልባትም ሪፎርሙ ሊተገብራቸው የሚችላቸውን የመንግስት አወቃቀሮችን ካዩ በኋላ ማቅረብ ሲቻል ለምን አሁን ማቅረብ አስፈለገ? ክልል የመሆን ጉዳይ ከተነሳ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦች ህዝቦች እጣፋንታቸው ምን ይሆን ይላሉ እና በህዝበ ውሳኔው አብሮነት ከተመረጠ መገንጠሉን የሚያበረታቱ እሊቶች በእርግጥ ለመቀበል ዝግጁ ናቸው ወይ? ምርጫው ፍትሃዊና ግልጽ ህጋዊ ሆኖ ከተካሄደ እና የለም ሲዳማ ከተቀረው የደቡብ ብሔር ብሔረሰብ ጋር ይቆይ የሚል ውሳኔ ካመጣ ይሄንን ይገፉ የነበሩ ወይንም የፖለቲካ ሊቃን ይቀበሉት ይሆን ወይ ነው የአቶ ጋዲሳ ጥያቄ። የጣም ጥሩ። ሲዳማ አንድም ቀን ከኢትዮጵያ ይገነጠላለሁ የሚል አጀንዳ አራምዶ አያውቅምና አንዳንዱ በማወቅ አንዳንዱ ጥያቄውን ለማሳነፍ መገንጠል የሚለውን ቃል ይጠቀማሉ። ይሄ ስህተት ነው። ሁለተኛው ይሄ ጥያቄ ቀረበው ዶክተር አብይ ወደ ስልጣን ከመጡ በኋላና ለውጡ በሁለት እግሩ ሳይቆም የሚል መከራከሪያ የሚያቀርበው አሉ። ከላይ እንደገለጽኩልሽ የሲዳማ ጥያቄ ዛሬ የተነሳ አይደለም። በእርግጥ ይሄ ሪፎርም መምጣቱ ጥያቄው ድጋሚ እንዲቀርብ አበረታቷል። ዶክተር አብይ ራሳቸውም ሰኔ ሁለት ሺ አስር አመተ ምህረት አዋሳ በተካሄደው ጉባኤ ላይ ከሲዳማ ህዝብ ጋር ባደረጉት ውይይት ይሄ ጥያቄ ተደጋግሞ ይነሳል። በዛን ሰዓት እሳቸው የሰጡት መልስ ምንድን ነው? ክልል የሚሰጣችሁና መከለከላችሁን የሳሎን ህገ መንግስቱ ነው እናንተም ክልል ለምን እንደሚያስፈልግ በደንብ መክራችሁበት አቅርቡ ነው ያሉት። ስለዚህ የሪፎርሙ መሪ ጥያቄውንም እውቅና ሰጥተዋል ብዬ ነው የምወስደው እንጂ በምንም ተአምር የሲዳማ ህዝብ ጥያቄ የሪፎርሙ የማስተጓገል ሁኔታ ሳይሆን ባይሆን በሪፎርሙ ምክንያት የቀረበና ሲታፈን የቆየ ጥያቄ ወደ አደባባይ መምጣቱ የሪፎርሙ መልካም ጎንምና አንድ አካል ነው። በዚህ መውሰድ እንችላለን የኔ ምላሽ። አድማጮቻችን እየተወያየን ያለ ነው ከዶክተር ሽፈራ ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝበ ውሳኔ የላካችሁልን ጥያቄዎች እሳቸው ናቸው እየመለሱልን ያሉት። አመሰግናለሁ። ወደ ሌላ ጥያቄ አቶ ጋዲሳ ያነሱት ደግሞ ሌላ ጥያቄ በክልሉ የሚኖሩ ሌሎች ብሄር ብሄረሰቦችና ህዝቦች እጣፈንታ ምን ይሆን ነው የሚሉት። እንግዲህ ይሄንን ህጋዊ፣ ኢኮኖሚያዊ ጥያቄዎች ነው የሚመለከተው። ወደ ሀዋሳ ጥያቄ በኋላ እንመለሳለን። እስቲ ይህንን ይመልሱልኝ። በጣም ይህም አንዱ አብሮታ ይዞ ሲነሳ የነበረ ጥያቄ ነው የሲዳማ እንደተባለው ከየተለያዩ የኢትዮጵያ አካባቢዎች የመጡ የተለያዩ ብሄረሰብ ህዝቦች ሁሉም አይነት የሚኖርበት ነው። እንደዚያውም የሲዳማ ህዝብ በተለያዩ ክልሎች የሚኖር ነው ያለው እና በሲዳማ ውስጥ ሲዳማ አሁን ክልል በሚሆንበት ጊዜ ሆሞጂኒስ ከሚባሉት ክልሎች አንዱ ምን የሆነው ማለትም ምንድን ነው የራሱ የሆነ የተለየ ማንነት ያለው ጂኦግራፊክ ሎኬሽን ያለው ብሄር ብሄረሰብ የሚል ዴስሚሽን ያለው ሲዳማ ውስጥ የለም። ነገር ግን በከተሞች አካባቢም በገጠርም በተለያየ ቦታ ከተለያዩ ብሄር ብሄረሰቦች ህዝቦች ጋር የሲዳማ ህዝብ ለዘመናት በአብሮነት በፍቅር ነው ሲኖር የነበረው እና ይህንን ሁኔታ የሚጎዳ እና ሌላው የተለየ ጉዳት የሚያደርስ ምንም አይነት ነገር አይኖርም። እስከ ዛሬ ለዘመናት እንደተኖረው ለወደፊቱም አብሮ ነው የሚኖረው እና በጥርጣሬ ለማየት ለምን እንደሚፈለግ ለኔ ግልጽ አይደለም። እንዳልሽው በከተሞች አካባቢ ያሉትን ስብጥሮች ብናይ የሲዳማ ብሄር ድሮ በከተሞች ባይኖርም አሁን በከተሞች አብሮ ነው የሚኖረው። በእድሩም በቤተ ክርስቲያኑም በተለያዩ ማህበራዊ ሂደቶችና ሁኔታዎች ከሌላው ሕዝብ ጋር በፍቅር የሚኖር ሕዝብ ነውና ሌላውን እንደሚያገል አይነት ተደርጎ የሚቀርበ አካሄድ ለኔ ትክክል አይመስለኝም። በሌላ በኩል ደግሞ ችግር እንኳን ይሆናል እንኳን ቢባል ለህ ለሌላው ለተባለው ጠበቃ ነው ያደረገው የፌደራሉ ሕገ መንግሥት ነው። በነገራችን ላይ በሲዳማ ባህል ሲዳማ ኦር መጤ የመሳሰሉት አይነት ነገር ብሎ የማግለልና የመግፋት ሁኔታ ደነሮት ነው እና የሚታየው ይህንን የህዝቡን ባህል ካለመገንዘብ የሚቀርብ ጥያቄ ሊሆን ይችላል ብዬ ነው እኔ መደምጠው። እንግዲህ ዶክተር ሽፈራው እንደዚህ አይነት ጥያቄዎች እኮ ቢቀርቡ የሚያስደንቅ አይደለም። አሁን በቅርቡ ኦሮሚያ ውስጥ ለምሳሌ ዘርን ወይንም ሃይማኖትን ትኩረት አድርጎ የተካሄደ ጥቃት ነበረና የተሰዉ ሰዎች አሉ። ቀደም ብሎም ሲዳማ ውስጥ በጣም ብዙ ሰዎች የተጠቁ ስለሆኑ ይሄ ይሄ እኮ የቅርብ ጊዜ ትዝታ ስለሆነ ነው ሰዎች ጥያቄ የሚያቀርቡት። ምን ዋስትና አለው የተቀረው ህዝብ በሰላምና በእኩልነት የተባለው አካባቢ ውስጥ ለመኖር የሚል ጥያቄ ቢያነሱ ሚደንቅ አይመስለኝም። አይመስሉትም? ትክክል ነሽ ትዝታ። በተለያየ የኢትዮጵያ አሁን ፖለቲክሱ አንዳንዴ ጥያቄዎች ምላሽ ሳያገኙ ሲቀሩ በሲዳማ ኬዝ ስፔስ ካድግ ደመልስልሽ ብዬ ነው በኦሮሚያ ውስጥ ያለውን ብትሉን ብዙ ስለማላውቅ ማለት ነው። የምታያቸው አይነት ነገሮች በህዝቦች መካከል አሁን ጥርጣሬ የሚፈጡ ነገሮች አንዳንዴ ያልተፈለገ ነገር ውስጥ የማስገባት ሂደት ሊኖር ይችላል። የጥያቄዎች መዘግየት የወጣቶችን ቁጣ ላይ ያስነሳ ይችላል። ነገር ግን የተወሰነ አካባቢ ትንሽዬ ነገር ሆኗል ወይ ደርሳ የመሳሰሉት አይነት ነገር ተካሄዷል ማለት የሲዳማ ህዝብ እንደ ህዝብ እንደ ፖሊሲ አውጥቶ በሌላው ላይ ያደረገው ነገር ብሎ ማለት በጣም ከባድ ነው። የሲዳማ ህዝብ በፍጹም ከዛ በኋላ ድርጊቱ ባልታሰበ ጊዜ የተፈጸመ መሆኑን የሲዳማ ሽማግሌዎች ወጥተው አውግዘው ከሌሎች ህዝቦች ጋር ኢቭን የተጎዱት የተባለው በፍጹም ይሄ ሲዳማ ባህል አይደለም፣ ሲዳማንም የሚገልጽ አይደለም። የተወሰኑ ክፍሎች ያደረጉትን መሆኑን በአጠቃላይ ሲዳማን አይገልጽም ብለው የሁለቱም ወገኖች ቁጭ ብለው በጉባኤ አብረው ያወገዙበት ሁኔታ ነው ያለው እና አንዳንዴ የአድሚኒስትሬሽን መዳከም በሚኖርበት ጊዜ ለግል ጥቅም ፍላጎት የሚንቀሳቀስ ወገን ሊኖር ይችላል። ወይንም እንደዚህ ያሉ ግጭቶች ሲነሱ ጥያቄው ወደ ኋላ እንዲመለስ የተለያዩ ምክንያቶች ሊኖሩ ይችላሉ። ፖሊስ የራሱን ምርመራ አድርጎ ሲጨርስ የምክንያት መንስሆን ያሳውቀናል ብዬ ጠብቃለው። ሲዳማው ሰላሳ ስድስት ወረዳዎች አሉ። እንደዚህ ያለ ነገር የተፈጠረው ሶስት አራት ቦታ ነው እና ይህንን ለሲዳማ ዝበብ አጠቃላይ መስጠትም አግባብ አይደለም። እሺ ዶክተር ሽፈራው ሙለታ በጣም አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ይሁን ሰላም የተባሉ ከአዲስ አበባ በርከት ያሉ ጥያቄዎች ልከውልናል። አንዱም ጥያቄያቸው ርዕሰ ከተማዋን የተመለከተ ነው። ሐዋሳን የደቡብ ብሔር ብሔረሰብ ዋና ከተማ የሆነችውን እንበል ሐዋሳ የሲዳማም የደቡብም መቀመጫ ትሁን። ይሄ በጋራ የመጠቀም ጉዳይ አሁን በአዲስ አበባ እየታየ ያለው ችግር በባሰ መልኩ እንዲመጣ አያግዝም ወይ? ምክንያቱም በደቡብ ብዙ ጥያቄ ብሔሮች እና ብሔረሰቦች አሉና ይላሉ። አንደኛ፣ ሕዝበ ውሳኔው ስለ ሐዋሳ ምን ይላል? የተቀመጠ ነገር ካለ ሁለተኛ፣ ያቶ ይሁን ሰውን ጥያቄ ይመልሱልን። ሰባንና የሐዋሳን ማነጻጸፍ ትንሽ የሚከብድ ይመስለኛል። ምክንያቱም በ ትልቅነታቸውን ባሰፋፈሩም በብዙ ነገር በታሪክም ብዙ ነገር ሊባል ይችላል። የሐዋሳን በተመለከተ ግን የነበረው ጥያቄ ምን ነበረ? የሐዋሳ ጠፋንታ ይባል ነበር ከበፊት ጀምሮ ማለት ነው። ነገር ግን የደቡብ ክልል ምክር ቤት ከአንድ ከሶስት ሳምንት በፊት ባደረገው ጉባኤ በግልጽ ቋንቋ ያስቀምጣቸው ነጥቦች አሉ። ሐዋሳ በሲዳማ ውስጥ ነው የምትገኘው ስለዚህ የተቀሪነት ጉዳይ ካሁን በኋላ ጥያቄ የሚሆንበት ጉዳይ አይደለም በሚል ሞሽን ተዘጋጀ። የተዘጋጀው ሞሽን ምንድን ነው የሚለው፣ ተቀሪነቱ ለማን ነው የሚሆነው የሚል ጥያቄ ነበረ። ሞሽኑ ላይ የተቀመጠው ሲዳማ ክልሉ ነው የሚወጣ ከሆነ ሐዋሳ ከተማ ተቀሪነቱ የሲዳማ ብሔራዊ ክልላዊ መንግስት ነው የሚሆነው የሚል በግልጽ ቋንቋ ተቀመጠ፣ ሞሽኑ ውስጥ የተካተተው ነገር ቀድሞው የደቡብ ክልል ለምን ያህል ሀዋሳ ውስጥ እንደ ዋና ከተማነቱ መጠቀም ይችላል የሚል ሌላኛው ነጥብ ነበር። በዚህም የተስማሙበት ነጥብ ለሁለት የምርጫ ግዜያቶች አስር ዓመት ነው ማክሲመም የሚሆነው የራሳቸውን አዲስ ከተማ ወይንም መርጠው ቢሮ ተገንብቶ እስኪወጣ ድረስ ሃዋሳ ለሁለቱ ድዋል ካፒታል ሆና እንድታገለገል የተስማሙት ማለት ነው። ይህንንም በአብላጫ ድምጽ ነው የጸደቀው። ወደ መቶ ስልሳ ስምንት ድጋፍ ባልተሳሳት፣ ወደ አምሳ አምስት መሰለኝ ተቃውሞ። ይህኛው ሞሽን በክልሉ ምክር ቤት ጸርቆ ያለፈ ስለሆነ ከሬፈረንደሙ በኋላ እንደውም ፖለቲካል ሶሉሽን ነው ሃዋሳን የተመለከተ እየተገኘው ነው ማለት የምንችለው አሁን ባለበት ሁኔታ ማለት ነው። ስለዚህ ሃዋሳ ሬፍረንደሙ አዎ የሲዳማ ብሔራዊ ክልላዊ መንግስት ይቋቋም ብሎ በአብላጫ ድምፅ የሚወሰን ከሆነ ተጠሪነቱ ለሲዳማ ብሔራዊ ክልላዊ መንግስት ይሆናል። የሲዳማ ብሔራዊ ክልላዊ መንግስት ዋና ከተማ ሆኖ ያገለግላል። ለአስር አመት ቢበዛ ለአሁን ላለው ለደቡብ ብሔር ክልልም እንደ መቀመጫ ሆኖ ያገለግላል። ከአስር አመት በኋላ ሙሉ በሙሉ የሲዳማ ብሔራዊ ክልላዊ መንግስት መቀመጫ ብቻ ነው የሚሆነው ማለት ነው አሁን ባለው ሞሽን በተወሰነ መሰረት እሺ አመሰግናለሁ ዶክተር ሽፈራው ሙለታ ዶክተር ሽፈራው በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው ስለ ሲዳማ ህዝበ ውሳኔ የላካችሁልን ጥያቄዎች እየመለሱልን ያሉ ናቸው ሌሎች ምሁራንን ጋብዘን ነበር አድማጮቻችን ወቅታዊ በሆነው የህዝበ ውሳኔው ጉዳይ ላይ መልስ ለመስጠት ያዳግተናል ጥናቱ ላይ ነው የተካፈል ነው በማለት ይቅርታ በመጠየቅ ቀርተዋል ምሁራኑ። እና እንቀጥላለን ከዶክተር ሽፈራው ሙለታ ጋራ። ዶክተር ሽፈራው ሌላ አቶ ይሁን አለም የላኩት ጥያቄ አለ። ህገ መንግስቱን የተመለከተ ነው። ምን ይላሉ? በዋናነት ህገ መንግስቱ ሲዳማ ክልል እንዲሆን ከተወሰነ ተጨማሪ ክልል ስለሚሆን አንቀጽ አርባ ሰባት ሊሻሻል ነው ወይ፣ ወይስ አስረኛ ክልል ሆኖ የህገ መንግስቱን መሻሻል ይጠብቃል? ከተሻሻለ በምን የህግ ማዕቀፍ ነው የሚሻሻለው ይላሉ። የህግ ባለሙያ ባልሆንም ህገ መንግስቱ ላይ በግልጽ ቋንቋ ተካፈለኝ ለፌዴራል መንግስቱ ማመልከት ሳያስፈልገው በቀጥታ የፌዴራል መንግስቱ አካል ይሆናል ነው የሚለው። አንቀጽ አርባ ሰባት ቁጥር ሶስት ሰ ላይ ይህ በግልጽ ቋንቋ ተቀምጠዋል። ስለዚህ ህገ መንግስት ማሻሻል የሚያስፈልገው አይደለም። የህግ ባለሙያዎች የራሳቸውን አስተያየት ሊሰጡ ይችላሉ። አንቀጽ አርባ ሰባት ቁጥር ሶስት ሰ ላይ ማመልከት ሳያስፈልገው በቀጥታ የፌዴሬሽኑ አካል ይሆናል ነው የሚለው። ስለዚህ ህገ መንግስት መቀየር የሚያስፈልግ አያስፈልግም። ሌላም ጥያቄ አክለዋል። ከዚሁ ጋር ተያይዞ ይላሉ አቶ ይሁን ሰላም የፌዴሬሽን ምክር ቤቱም ከክልሉ በተውጣጡ አካላት ስለሚዋቀር የአዲሱን ክልል ተወካዮች መቼና እንዴት በምን ህግ ሊያካትታቸው ነው? የፌዴሬሽን ምክር ቤት ማለት በፌዴራል ደረጃ ያለው ከሆነ ማደረጃጀት አደረጃጀት አለው እያንዳንዱ ብሔር ብሔረሰብ በራሱ አንዳንድ ሰው ይወከላል። በመቀጠል አንድ ሚሊየን ህዝብ ያለው ተጨማሪ አንድ ሰው ያገኛል ነው እንጂ የሚለው ክልሎች በቀጥታ ወከልና ያላቸው አይመስለኝም። ፌዴሬሽን ምክር ቤት በብሔር ብሔረሰብ ነው። ሲዳማ እንደ ሲዳማነቱ አንድ ተወካይ ይኖረዋል። አምስት ሚሊዮን እንዳለው ተጨማሪ አምስት ሰው ይኖረዋል። በፌዴሬሽን ምክር ቤት ስድስት የሲዳማ ተወካዮች ይኖራሉ ማለት ነው ክልል ቢሆንም ባይሆንም ይሄ ነው። በፌዴሬሽን ምክር ቤት አሰራር እንደዚህ ነው። እንግዲህ ወደ መጨረሻው እየሄድን ነው። ዶክተር ሽፈራው ይሄን ጥያቄ በምናዘጋጅበት ጊዜ ምን አገባው፣ ሌላው ሰው ምን አገባው የሚል አመለካከት አለ። ከዚሁ ጋራ ተያይዞ ይመስለኛል ምርጫ ቦርድም ውይይት አዘጋጅቶ ነበረ፣ ህዝብ ተጨማሪ ግንዛቤ እንዲኖረው ስለ ሲዳማ የክልልነት ጥያቄ ተጨማሪ ግንዛቤ እንዲኖረው፣ የለም ክልል መሆን አያስፈልግም ከደቡብ ብሔር ብሔረሰብ ጋራ መቀጠል ይሻላል ብለው ሀሳብ የሚያቀርቡ ምሁራንን እንዲሁም ደግሞ አሁን እርሶ እንደዚህ ቀርበው እንደሚያስረዱን ሲዳማ ቀደም ብሎ ጀምሮ ሲጠይቅ ነበረ ይገባዋል የሚሉትን አብሮ አቀራርቦ ለማወያየት እቅድ ነበረው። ምርጫ ቦርድ እንደዘገብ ነው ከሲዳማ በኩል የተሰማው ምንድን ነው፣ ማንም አያገባውም እኛ ነን ይሄንን የጠየቅነው ጥያቄ የሚል ነው። እኛም ይሄንን ፕሮግራም ስናዘጋጅ በጣም ብዙ በፌስቡክ እንዲሁም ደግሞ በድምፅ ምን አገባውና ሌላ ሰው የሚል ሀሳብ ልከውልናል። ና አያገባውም ወይ ሌላው በዛ አካባቢ በደቡብ ብሔር ብሔረሰብ የሚኖረውም ኢትዮጵያዊ ይሁን በተቀረው የኢትዮጵያ ግዛቶች የሚኖር ኢትዮጵያዊ አያገባውም ስለ ሲዳማ? ጥሩ ጥያቄ ነው። ይሄ አሁን በቅርብ ምርጫ ቦርድ ውይይቶች ለፖለቲካ ፓርቲዎች እና ለሲቪክ ተቋማት አዘጋጅቶ ነበር እና በምን አይነት ሁኔታ ውይይቱ ቀር የሚለውን የምርጫ ቦርድ ሰዎች የራሳቸውን መግለጫ ሰጥተዋል። እሱም ማየት ይቻላል። በነገር ግን ማንም ያገባው አያገባው የሚለውን በሲዳማ በኩል የነበረው ጥያቄ የነበረው ምንድን ነው ይሄ ሲዳማ ውስጥ የሚኖሩ ህዝቦችን ሲዳማም፣ ሌላውንም፣ ሁሉንም በሲዳማ ዞን አስተዳደር ውስጥ ያሉትን ሁሉንም የሚመለከት ነው። ሬፈረንደም የሚሰጡት እንጂ ሁሉም ህዝቦች ናቸው። ሲዳማ እና ሲዳማ ተብሎ ሳይለይ ማለት ነው ድምጽ የሚሰጡት ትልይ በሲዳማ ውስጥ ያሉትን አው ድምጽ ይሰጣሉ ማለት ነው። ምርጫ ቦርድ ሲያዘጋጅ የፖለቲካ ፓርቲዎች የሚል ጥያቄ ስለነበረ አንድ ብዥታ ምናልባት ኦር ግልጽ ያልሆነ ነገር የነበረው የፖለቲካ ፓርቲዎች ምን አይነቶች ለምሳሌ ሲዳማ ፖለቲከኞች ክልልን ሲሉ ለምርጫ ሻፌታ አቅርበዋል። ከደቡብ ጋር እንቀጥል ሲባል በሂዴን ጎጆ አቅርበዋል። ስለዚህ እነኚህ ሁለቱ በሲዳማ ውስጥ የሚንቀሳቀሱ ፖለቲካ ኃይሎች ናቸው በአሁኑ ወቅት ያሉት ማለት ነው። እነኚህ ሁለቱ ወገኖች ተቀራርበው ጎጆ ምረጥ ሻፌታ ምረጥ የማለት ህጋዊ መብት አላቸው። ምክንያቱም ሁለቱም ቀለል ስለሚሉ ማለት ነው። ይሁን እንጂ ሌሎቹ ከሌላ ቦታ መጥተው ፖለቲካ ፓርቲዎቹ ውይይት ውስጥ እንገባለን ሲዳማዎች ምንም አይነት እንቅስቃሴ ሌላቸው ማለት ነው። ለምሳሌ የተወሰነ ህዝብ ተወካይ ጠበቃ ነኝ የሚል መጥቶ የማይሆን ነገር ቢያደረግና ነገር ተረንደሙ በኋላ በህዝቦች መካከል ጥርጣሪ የሚፈጥር ነገር እንዳይሆን በሚል ምክንያት ይመስለኛል። የምርጫ ቦርድ ይህን በኋላ ላይ የሰረዘው እንጂ የሲዳማ ወገን ለመከራከር አብሮ ለመቅረብ ስላልፈለገ አይደለም። ለምሳሌ አሁን ይሄ ነገር ከተሰረዘ በኋላ ነው እኛ አንቺ ፕሮግራም ላይ የቀረብኩት እና በሲዳማ በኩል ያለው ማስረዳት የቀረብኩት ማለት ነው። ሌላኛው ተከራካሪ አልፈልግም ብሎ ቀረ እንጂ ሲዳማ በሩን ስለዘጋ አይደለም። አሁንም ቢሆን በቀሩት የምርጫ ክስተፋ ጊዜ ሌላው የፈለገው ጎጆ ምረጡ ሲል አግባብ የሆነ የሚመለከተው የፖለቲካ ፓርቲ ማለትም የደህደን የመቀስቀስ ሕጋዊ መብት እንዳለው በደንብ ይገነዘቡታልና በዛ አይነት መልኩ ቢታይ የሚል የሚመለስ። እሺ ፣ ስላብራሩልኝ አመሰግናለሁ ዶክተር ሽፈራው። ነገር ግን አሁን እንደጠቀሱት እንግዲህ ደህደንም መቀስቀስ ነበረበት፣ ጎጆ ምልክቱን ይዞ። አሁን ይሄንን ውይይት የምናካሄደው አርብ ማለዳ ነው እስከ ዛሬ ድረስ በዌብሳይቶች እንዲህ፣ በቲሸርት ላይ ነው እንጂ ደህደን ወጥቶ እንደ ሲዳማ ተቃዋሚ ፓርቲዎች ሲቀሰቅስ አላየንም፣ ጎጆ ይዞ። ለዚህም ይህንንም ግልጽ ሊያደርጉልን ይችላሉ። ፍርሀት አለ ይባላል፣ ፍርሀት አለ፣ ሰው እንዳይጠቃ ምርጫ ደግሞ ከፍርሀት ነጻ በሆነ መንፈስ ነው አይደል እንደ መካሄድ ያለበት ምርጫ ከተባለ ከሁለት ነገር ነው አንዱን የሚመርጠው። ቅስቀሳ ታዲያ በግልጽ የማይካሄደው ለምን ይመስሎታል? ይህንን ጥያቄ ተዝቷ ዜጎችን ብትጠይቂ ደስ ይለኛል። ቅስቀሳ ለምን እንዳላካሄዱ ለምን እንዳካሄዱ፣ ፍርሃት ያልሽው በፍጹም እንደዚህ ያለ ነገር ያለ አይመስለኝም። እንደውም በሲዳማ በኩል ሁሉም መጥቶ ሀሳቡን ይግለጽ። ምክንያቱም አሁን አንቺ እንዳስቀመጥሽ ረፈረንደምም ከምርጫ አይነቶች አንዱ ስለሆነ ህዝቡ በደንብ ተገንዝበው ነው ድምጽ መስጠት ያለበት። በዚህ በሲዳማ በኩል ማለት ሌላውን አትምጣ ብሎ እየገፋ የለም። ምናልባት እኔ ያልቀሰቀሱም የሚለውንም ማለት አልችልም፣ ምክንያቱም የመቀስቀስ መጠኑ ሊለያየ ስለሚችል ማለት ነው። ምናልባት በደደን በኩል የተወሰደ ብዬ መገምተው ሁለት ነጥቦች አሉ። አንድ ፖለቲካሊ ቀድመው ውሳኔውን በጉባኤያቸው ወስነዋል። አንድ ለአምሳ አምስት የሚለውን ምናልባት ከሀሳቦች ሐምሌ መጀመሪያ ሳምንት ላይ ማለት ነው። ስለዚህ አንድ ለአምሳ አምስት የሚለውን ሲወስኑ ሲዳማ አንድ ክልል ይዛል፣ ሌሎቹ አንድ ላይ ይሆናሉ የሚል አንድምታ አለው ይሄ። ስለዚህ ፖለቲካ ውሳኔያቸውን መቃረን እንዳይሆንባቸው በሚል ብለው ሊሆን ይችላል። በሌላ በኩል ሲዳማ ህዝብ ፍላጎቱን በተለያየ ጊዜ ሲገልጽ ነበረና ዓመቱ ሙሉ ብዙ አይነት በተቃራኒ የነበሩ ቅስቀሳዎች ስለነበሩ እኒ ቅስቀሳዎች የሲዳማን ህዝብ የክልል ጥያቄ ከመጠየቅ ወደ ኋላ መለሱትምና ውጤቱን ብንቀሰቀስም በአጭር ጊዜ ለውጥ የምናመጣ አይደለንም ብለው አስበው ሊሆን ይችላል። እኚህ ሁለቱ የኔ ራሴ የግል ግምቶች ናቸው። እሺ፣ በጣም ነው የማመሰግነው ዶክተር ሽፈራው ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ከአድማጮቻችን ለቀረቡ ጥያቄዎች መልስ ስለሰጡን አመሰግናለሁ። በአድማጮች ስም ምንም ስለጋበሽ አመሰግናለሁ። ስለተ እንግዳችንን የአዲስ አበባ ዩኒቨርሲቲውን የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታን ለጊዜያቸው እናመሰግናለን። አድማጮቻችንም ለተሳትፏችሁ፣ በሌሎች ፕሮግራሞቻችንም እንዲሁ ተሳተፉ። አድማጮች፣ አሁን ወደ ተከታዩ ቅንብር ልውሰዳችሁ።